ኢህአዴግና ተቃዋሚ ፓርቲዎች ሊካሄድ የታቀደው ድርድር በማን መምራት አለበት? እስካሁን በዚህ ጉዳይ ላይ ሳይስማሙ ቀርተዋል። ኢህአዴግ በተሳታፊ ፓርቲዎች ተራ በተራ እንዲመራ እንደሚፈልግ ሲያስታውቅ፣ ሌሎች ሀያ ተደራዳሪ ፓርቲዎች በበኩላቸው በገለልተኛ አደራዳሪ እንዲመራ እየጠየቁ ነው። እስክንድር ፌው ተከታትሎታል። ቀደም ባለው የቅድመ ድርድር ስብሰባ ድርድሩ ገለልተኛ በሆነና በፓርቲዎቹ ስምምነት በሚመረጥ አደራዳሪ መመራት እንዳለበት እየጠየቁ ፓርቲዎች ነበሩ። ኢህአዴግን ጨምሮ ሌሎች ፓርቲዎች ደግሞ በተሳታፊ ፓርቲዎች ተራ በተራ ቢመራ እንደሚሻል ተናግረው ነበር። በሳምንቱ መጨረሻ ቅዳሜ በተካሄደው የቅድመ ድርድር ስብሰባም ይህ ርዕስ አለመቋጨቱ ተገልጿል። ይህም ሆኖ ከአንዱ በስተቀር ሁሉም ተቃዋሚ ፓርቲዎች ገለልተኛ አደራዳሪ የሚለውን ሀሳብ መደገፋቸውን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ያስረዳሉ። ተቃዋሚዎች ሁሉም በሚባል መልኩ ገለልተኛ አደራዳሪ መድረክንም ጨምሮ ማለት ነው። አጠቃላይ ሂደቱ ኢህአዲግና አንድ ተቃዋሚ ብቻ በዙር የሚለውን ሀሳብ ሲደግፉ፣ ሌሎቹ ፓርቲዎች በአጠቃላይ ገለልተኛ ነጻ አደራዳሪ ሊያደራድረን ይገባል የሚለውን ረጅም ሰዓት የፈጀ ውይይት አድርገናል። በመጨረሻ ይህም ሊቋጭ አልቻለም። ኢህአዲግ አሁንም በዛው አቋሙ ላይ ነው የጸናው ገለልተኛ አደራዳሪ የሚባል ከውጭ ሌላ ሶስተኛ አካል ሊመጣ አይችልም፣ እኛ እርስ በርሳችን በዙር ሆነን መደራደር አለብን የሚል ሀሳብ አንስቷል። ከፈለጋችሁም ተቃዋሚዎች ብቻችሁን ተራ በተራ ምሩትም ብለዋል ኢህአዴግ ተወካዮች። ይሄ የአደራዳሪው ሚና ማሳነስ ነው። በእኛ በኩል አንደኛ ጉዳዩ እኛው ራሳችን ተደራዳሪ ሆነን እኛው ራሳችን አደራዳሪ ልንሆንበት የምንችልበት እድል የለም ሁለተኛ ይሄ ተቃውሞ እዚህ ደረጃ ላይ የደረሰው ባለፉት አንድ አመታት አገሪቷ ላይ ተከስቶ በነበረው ሁኔታ ነው። ይሄ ነባራዊ ሁኔታ አሁን ያለንበትን ሁኔታ ራሳችንን በራሳችን ችግሮቻችንን ተደራድረን የምንፈታበትን እድል ኦልሞስት ወደ ዜሮ እያደረሰው ነው። ስለዚህ ያለው ሁኔታ የተለየ በመሆኑ የተለየ አካሄድ ያስፈልጋል ነው የመያዱ ምክትል ፕሬዝዳንት አቶ ሙልጌታ አበበም በዚህ የአደራዳሪ ጉዳይ ላይ ከገዢው ፓርቲ ኢህአዴግ ጋር ያለው ልዩነት መሰረታዊ መሆኑን ይናገራሉ። ታዛቢ አደራዳሪ፣ እነዚህ ገለልተኛ የሆኑ ነው ታዛቢ ላይ ኢህአዴግም ተቃውሞ የለውም። ማንኛውንም ታዛቢ ማምጣት ትችላላችሁ። ፈረንጅም ይምጣ ኢትዮጵያዊም ሆን ከኢትዮጵያዎች የሚሆን ሀገሩንም ወክሎ ይምጣ፣ በግል ይምጣ፣ መታዘብ ይችላል ብሏል። አደራዳሪ ላይ ግን ገለልተኛ የሚል አደራዳሪ በገዢው ፓርቲ በኩል እንደማይቀበል ነው። ሞዳሊቱም ላይ ያቀረው ኢህአዴግ አቋም ፓርቲዎች በዙር ይምሩ ነው። እኛ ደግሞ በዙር የምንመራው ድርድር አይኖርም። ድርድር የራሱ ፎርማሊቲ አለው። በዛ በድርድር ፎርማሊቲ ነው መሄድ ያለበት እና ነፃ የሆነ አደራዳሪ ከዙር አልፏል። ለምሳሌ ውይይቱ እኛ አሁን አዲስ ነገር አይደለም። በዙር መምራት በ2002 ላይ በዙር ተመርቷል። አራት ፓርቲዎች ሆነን ስንደራደር ከያድጋ የምርጫ ሰነ ምግባር ደንቡን በተመለከተ ያን ጊዜ ሰነዱ ላይ ስለሆነ የምንነጋገር ያ ሰነድ የእኛም ስላልሆነ ከውጭ ተሞክሮ የመጣ ነው ስለተባለ በዙር ልንመራ ችለናል። አሁን ግን የሀገር ጉዳይ ነው የምንነጋገረው። የሕዝብ ጉዳይ ነው የምንነጋገረው። የሕዝብ ጥያቄ ነው ይዘን የምንቀርበው። ይህንን የሕዝብ ጥያቄ እኩል ዳኛ ሆኖ ሊመራ የሚችል አካል መኖር አለበት የእኛ አቋም። ኢህአዴግ ድርድሩን የመምራት ፍላጎት የለውም ያሉ የፓርቲው ኃላፊዎች፣ ካስፈለገም ተቃዋሚዎች ተራ በተራ ሊመሩት እንደሚችሉ ግልጽ አድርገዋል። አብዛኛዎቹ ተቃዋሚ ፓርቲዎች ግን ይህ ሊያስኬድ እንደማይችል እየገለጹ ነው። አብዛኛዎቹ ተቃዋሚዎች በዚህ ርዕስ ላይ አንድ አቋም ቢይዙም እስካሁን ባለው የቅድመ ድርድር ውይይት እየተሳተፉ ያሉት በተናጥል ነው። የጋራ አቋም እንዳላቸው የሚገልጹ የተለያዩ የተቃዋሚ ፓርቲ ስብስቦች መኖራቸው ቢታይም የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ግን እንደዚህ አይነት አስተያየት ለመስጠት ጊዜው ገና ነው፣ አጀንዳ አንድ ሊያደርገን ይችላል ብለዋል። ገና ነው፣ እዛ ላይ ለመድረስ አሁን እኛ ለምሳሌ እንደ ሰማያዊ ያቀረብነው ሀሳብ አጀንዳ አንድ ሊያደርገን ይችላል። ለምሳሌ ስለ ምርጫ ቦርድ ሲነሳ የማይመለከተው ፓርቲ የለም። ሁሉም ሀሳብ ያቀርባል። እንዴት እንደምናቀር፣ ማን መናገር እንዳለበት የዛን ጊዜ ነው መነጋገር ያለብን። ኢህአዴግ የሚያደርገው አሁን እርስ በርሳችን ለማጋጨት ይሞክራል። ይህ ትክክል አይደለም። አንድ አይነት ብንሆን አንድ ፓርቲ እንሆን ነበር። ግን አንድ የሚያደርጉን ጉዳይ ጉዳዮች አሉ። ከዚህ በፊት አሁን ችግር የተፈጠረው ይመስለኝ ኢህአዴግ ራሱ ጠሪ ሰብሳቢ ምናምን መሆኑ ነው ችግር። ብዙ ነገር የምንጠብቅበት ገዢ መንግስት ራሱ ሰብሳቢ ሆነ። ራሱ ኤክስቴንድ ያደርጋል ዲስቶርት ያደርጋል ስብሰባዎችን። ስለዚህ እሱ ነው ችግር የፈጠረው እንጂ በእኛ መካከል ምንም ችግር የለም፣ ሊኖርም አይችልም። ለምን እኛ የምንደራደሩ ከኢህአዴግ ጋር ነው፣ እርስ በራሳችን አንደራደሩ። አንዱ ፓርቲ ለሌላው የሚሰጠው ነገር የለም። ግን ኮመን ሀሳብ ግን አለን። ለምሳሌ ስለ እስረኛ ጉዳይ ሲነሳ መድረክን ይመለከተዋል ሰማያዊን ይመለከተዋል፣ መያድን ይመለከተዋል። ስለ እስረኞች ጉዳይ አንድ ላይ አጠናቅረን ከነ መፍትሄ ሀሳቡ ይዘን መቅረብ እንችላለን። አጀንዳ ነው አንድ ሊያረገን የሚችልን። አንዱኑ ይልናል ዝም ብሎ ከአየር ላይ በአየር ላይ እንዴት አንድ እንሆናለን? ይህንን ርዕስ በተመለከተ ከገዢው ፓርቲ ኢህአዴግም ተጨማሪ ማብራሪያ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም። እንደተሳካ ይዤ እቀርባለሁ። ይህንኑ የአደራዳሪ ጉዳይ ለመቋጨትና በሌሎችም ርዕሶች ላይ ለመነጋገር ፓርቲዎቹ ለፊታችን መጋቢት ሀያ ቀጠሮ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ